የአዲስ አበባ የሙስሊም ህብረተሰብ የአንድ ወር የጾሙን ወቅት ባጠናቀቀበት በዛሬው ዕለት በብሔራዊ ኳስ ሜዳ በዘልማድ ስታዲየም እየተባለ በሚጠራው የኢዳል ፈጥር በዓልን አክብሯል። በዙሪያውም በሚገኙ አውራ ጎዳናዎች በነቂስ በመውጣት በጸሎት ስርዓቱን ተከታትሏል። ይህንን መሰል የዓመት በዓል ሲከበር እንደሚደረገው ሁሉ ከጠዋቱ 12 ሰዓት ላይ የክብር መድፍ ተተኩሷል። ከወትሮ ለየት የሚያደርገው ቢኖር ከጠዋቱኑ በመጀመሩ አባላቱ ገና ከቦታው እየገቡ ሳሉ ገሚሱም በመንገድ ላይ እያለ ሥርዓቱ በመጀመሩ እና በተሎም በመጠናቀቁ ነው። ፍተሻውና ጥበቃው የተጠናከረ በመሆኑ ጋዜጠኞችን ጨምሮ ከኢትዮጵያ እስልምና ጉዳዮች የጠቅላይ ምክር ቤት የፈቃድ ወረቀት ላልያዘ ወደ ተዘጋጀው ክብር ስፍራዎች መግባት የተከለከለ ነበር። ይህ 1437ኛው የኢዳል ፈጠር አከባበር በሚቀጥለው አይነት እንደተጀመረ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ መሐመድ ያሚን ጀማል ያሰሙት ለህዝበ ሙስሊሙ የተሻለ መንፈሳዊና ልማታዊ አገልግሎት ለመስጠት ከፍተኛ ጥረት በማድረግ ላይ የሚገኝ ሲሆን የመላው ሀገራችን ሙስሊሞች ከፍተኛ እገዛና ትብብር የግድ ያስፈልገዋል። ይህ ተቋም የእኛ የሙስሊሞች ብቸኛና የበላይ ተቋም እንደመሆኑ ያለ እናንተ ድጋፍ የትም ሊደርስ አይችልምና የሙስሊሙ ህብረተሰብ በአንዳንድ አካባቢዎች ፈተናዎች እየተጋረጡበት መሆኑን አያይዘው ያሰሙት። በአንዳንድ አካባቢዎች የህዝበ ሙስሊሙን አንድነትና ወንድማማችነትን የሚሸረሽሩ አጀንዳዎችን ለማራገብ የሚደረጉ ሙከራዎች ተቋሙ ለሚያካሄዳቸው መንፈሳዊና ልማታዊ እንቅስቃሴዎች ዋነኛ እንቅፋት በመሆኑ ጠቅላይ ምክር ቤታችን በዚህ በኩል ልዩ ትኩረት በመስጠት አበክሮ ይሰራል። ከዚህም መነሻነት ለህብረተሰቡ ምክር ለግሰው የሚጠበቀውን ተግባራትም ለማከናወን ለሥራ ትኩረት ሊሰጥ እንደሚገባ አብስረዋል። ይህ አመራር ከመቼውም በላይ የሙስሊሙን አንድነት ለማስጠበቅ ሁሉም የሀገራችን ሙስሊሞች ልዩነትን በማጉላት አንዱ አንዱን በመጥፎ ዓይን ከማየት ይልቅ ተቀራርበን በመሀባና በእዝነት ዓይን በመተያየት በመከባበር ችግሮች ያጋጥሙን እንኳን በመቀራረብ በመወያየት በሹራ በመፍታት አንድነታችንን በማጠናከር ተቋማችንን ማስፋፋትና ማሳደግ ይጠበቅብናል። በአሁኑ ሰዓት ደረጃውን የጠበቀ ለጽፈት ቤትና ለገቢ ማስገኛ የሚያገለግል በዋናው ግቢ ውስጥ ሁለገብ አገልግሎት የሚሰጥ ባለ አምስት ፎቅ ህንፃ እና ደረጃውን የጠበቀ መስጊድ ለማስገንባት ስራው መጀመሩን ስናበስር በታላቅ ደስታ ነው። አልሐምዱሊላህ ረብልዓለሚን። በመንግስት በኩል የአዲስ አበባ ከተማ ከንቲባ ተወካይ አቶ ኤፍሬም ግዛው በመድረኩ ንግግራቸው የከተማችን ሙስሊም ህዝብ ለአንድ ወር እምነቱ በሚያዘው መሰረት የወር ረመዳንን በጾም፣ በሶላት፣ በኢባዳና በሁሉም መስጊዶች ያለምንም የፀጥታ ችግር የረመዳንን ወር ማሳለፍ ችሏል። ይህ ሂደትና የተቀደሰ ተግባር ያስተላለፈው ትልቅ መልእክት ቢኖር የከተማችን ሙስሊም ህብረተሰብ ምን ያህል ለሰላም የቆመ እና በአብሮነት መኖር የተገዛ መሆኑን ነው። በጋራ የምንንቀሳቀስ ከመሆኑ ባሻገር የመልካም አስተዳደር ጥያቄዎችን ለመመለስ የሚሰራና ድጋፍ የሚያደርግ መሆኑን በድጋሚ እያረጋገጥኩኝ የ1437 ዒድ አልፈጥር በዓል ለመላው የከተማችን ሙስሊም ህዝብ እንዲሁም ለሀገራችን ሙስሊም ህዝብ የሰላምና የፍቅር ባህል እንዲሆን እመኛለሁ። ኢድ ሙባረክ። በታላቁ አንዋር መስጊድ ኢማም ሼህ ጠሃ መሐመድ ባሰሙት ኢድል ሶላት ተጠናቋል። አላሁ አክበር፣ አላሁ አክበር፣ ያተዋቡ ላይና ሚን ዙኑብና አላሁ አክበር። ጌታቸው ተድላ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ